በውዝግቡ ትኩረት ስቦ በነበረው የኢትዮጵያ አትሌቲክስ ፌዴሬሽን የጠቅላላ ጉባኤ ምርጫ በመጨረሻም ታዋቂውን አትሌት ስለሺ ስህንን አዲሱ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝደንት አድርጎ በመምረጥና ታዋቂዋን አትሌት መሰረት ደፋር የተካተተችበት አዲስ የስራ አስፈጻሚ አባላትን በመምረጥ ጭምር ተጠናቋል። በምርጫውና በአዲሱ አመራር የኢትዮጵያ አትሌቲክስ ፌዴሬሽን የወደፊት ዕጣ ፋንታ ላይ የባለሙያ አስተያየት አካተናል። ተከታተሉን። በጀርመን ማግድቡርግ ከተማ በደረሰው የሽብር ጥቃት የሐዘን ድባብ ጥሎበት በተካሄደው የውድድር አመቱ አጋማሽ የመጨረሻ ጨዋታዎች በተለያዩ ክለቦች በአንድ ጨዋታ በርካታ ጎሎችን ያስቆጠሩበትም ሆኗል። ዝርዝር ይዘናል። በእንግሊዝ ፕሪምየር ሊግ ትውልድ ኤርትራዊው አሌክሳንደር ኢዛክ ለኒውካስትል ሶስታ ወይም ሃትሪክ በሰራበት የሳምንቱ መጨረሻ ጨዋታ ትኩረት ሲስብ መሪው ሊቨርፑልም በጎል ተንበሽብሾ ወጥቷል እነዚህንና ሌሎችንም መረጃዎች የተካተቱበት የዛሬው የሰኞ ምሽት ሳምንታዊው የስፖርት ጥንቅራችን ተከታተሉን ዘንድ በመጋበዝ ነው ከዝግጅቱ ጋር ሃይማኖት ጥሩነህ ነኝ በቅድሚያም በሳምንቱ መጨረሻ በቻይናና በታይላንድ በተካሄዱ የማራቶን ውድድሮች በኢትዮጵያውያኑ አትሌቶች የበላይነት የተጠናቀቁ ሆነዋል። በቻይና የጓንዝሁ ማራቶን ኢትዮጵያዊው አትሌት አጸዱ ጸጋዬ ውድድሩን በሁለት ሰዓት ከ09 ደቂቃ ከ49 ሰከንድ በመግባት ባለድል ሆኗል። ሌላኛው ኢትዮጵያዊው አትሌት ዘውዴ ሀዬ ሁለት ሰዓት ከ12 ደቂቃ ከ46 ሰከንድ ሶስተኛ በመሆን ውድድሩን ለመጨረስ ችሏል። በሴቶች ውድድር ተመሳሳይ ርቀት ኢትዮጵያዊቷ አትሌት ሮማን ጉዳይ በረሄ በ2 ሰዓት ከ26 ደቂቃ ከ38 ሰከንድ በሆነ ሰዓት በቀዳሚነት በመግባት አሸናፊ ሆናለች። በሻንቱሁ ማራቶን ደግሞ ቻይናዊው ሻንሃዊ አሸናፊ በሆነበት ውድድር አትሌት የኔነሽ ለታ በሴቶቹ ር ርቀት አሸናፊ በመሆን ውድድሯን በአንደኝነት አጠናቃለች። ታይላንድ ውስጥ በተደረገው ሌላ የማራቶን ውድድር ደግሞ ኢትዮጵያውያኑ ፍቃዱ ድጋፍና ደረጀ ዓለሙ አንደኛና ሁለተኛ በመሆን ተከታትለው በመግባት ውድድራቸውን በበላይነት በማጠናቀቅ መፈጸማቸውም ታውቋል። ከምን ጊዜም በላይ ትኩረት ስቦ የነበረው የኢትዮጵያ አትሌቲክስ ፌዴሬሽን ጠቅላላ ጉባኤ የሚያካሄደው ምርጫ የሁለት ጊዜ የኦሎምፒክና በሶስት የዓለም አትሌቲክስ ሻምፒዮናዎች የብር ሜዳሊያ ተሸላሚ የሆነውን ኮማንደር አትሌት ስለሺ ስህንን አዲሱ የፌዴሬሽኑ ፕሬዚዳንት አድርጎ በመምረጥ ተጠናቋል። በዚሁ ፌዴሬሽኑ በሳምንቱ መጨረሻ ባካሄደው ጠቅላላ ጉባኤ ቀደም ሲል ፌዴሬሽኑን በኃላፊነት ያገለገለችው ምክትል ኮሚሽነር ደራርቱ ቱሉን ለነበራት አገልግሎት ልዩ ሽልማትን በመስጠት ያሰናበተው ጠቅላላ ጉባኤው ለፕሬዝዳንትነት በተደረገው የምርጫ ውድድር አትሌት ስለሺ ስህን ከመራጮቹ አስራ አንድ ድምጽ በማግኘት አዲሱ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝደንት ሆኖ ሲመረጥ በስራ አስፈጻሚነት በተደረገው ምርጫ ደግሞ ታዋቂዋን አትሌት መሰረት ደፋርን ጨምሮ ወደ ዘጠኝ የሚጠጉ አዲስ አባላትን በቦታው እንዲተኩ አድርጓል። ይህ ምርጫ ከመደረጉ በፊት ብዙ አነጋጋሪ ጉዳዮች ያስተናገደው የዘንድሮ የፌዴሬሽኑ ምርጫ አዳዲስ አመራሮችን ወደ ኃላፊነት በማምጣት ይጠናቀቅ እንጂ በውስጥ አሰራርና በዓለም አቀፍ የውድድር መድረኮች ላይ በአትሌቲክሱ ዙሪያ እየታዩ ላሉ ችግሮች መፍትሄ በማበጀት እና በወደፊቱ የኢትዮጵያ አትሌቲክስ እጣፋንታ ምን ጉዳዮች ከአዲስ Sue Amarat እንዲከናወን ይጠበቃል። የሚለውን ሀሳብ በማንሳት በኢትዮጵያ አትሌቲክስ ስፖርት ዙሪያ ለበርካታ ዓመታት በቅርብ በመከታተል በስፖርት ሚዲያ ባለሙያነት እያገለገለ ከሚገኘው የብዙ አትሌቲክስ ዶት ኮም ድረገጽ አዘጋጅ ከሆነው ጋዜጠኛ ብዙአየው ዋጋ ጋር በጠቅላላ ጉባኤው የምርጫ አካሄድ ጀምሮ ተከታዩን አስተያየቱን ለዲደብሊው እንዲህ ሲል ተናግረዋል። ዋናው ነገር ግን ያው አስተዳደር ተቀይሯል። የስራ አስፈጻሚ ኮሚቴና ፕሬዚዳንት ተቀይሯል። ከተ አራት ዓመት የሚመሩ ሰዎች ተመርተዋል። እነዚህ ሰዎች አሁን በተለይ ከቅርብ ዓመታት ወዲህ እያየን የመጣውን የከፋ የአስተዳደር ችግር በምን አይነት መልኩ ይከፍታል የሚለውን በእሱም በሂደት የምናየው ነው የሚሆነው። የኢትዮጵያን አትሌቲክስ ችግር በአትሌቲክስ ውስጥ ያለፉ ባለሙያዎችን ወደ አመራርነት በማምጣት ላሉት ችግሮች ምንስ አዲስ ነገርና መፍትሄ ይዞ ሊመጣ ይችላል ለሚለው ጥያቄም ጋዜጠኛ ብዙ አየው በምላሹ እንዲህ ይላል። ብዙ ጊዜ አትሌቲክስ ላይ ስለ ድክመት ሲነሳ ከዚህ ከአትሌቶች ምርጫ ጋር በተያያዘ ሁልጊዜ ውዝግቡ ጎልቶ ስለሚሰማ ችግሩ ዋናው እሱ ብቻ ይመስላል እንጂ ከዚያ የበለጡ ሀገር ውስጥ ስፖርቱን ለረጅም አመት ወደ ኋላ እያስቀሩ ያሉ አሁን በዚህ ባለፈውም ሳይሆን ከዚህ ቀደም በነበሩ አመራሮች ጊዜ የነበሩ የሀገር ውስጥ ውድድሮች ጥራት፣ ዓለማቀፍ ደረጃቸውን ያልጠበቁ መሆን፣ የተደራጀ የመረጃ የመረጃ ቋት አለመኖር፣ ለአትሌቶች የተቀላጠፈ ድጋፍና አገልግሎት ያለመስጠት እና ሌሎችም ብዙ ችግሮች ያሉበት ስፖርት ነው። እና ለእኔ እንደውም ዋነኛው ችግሮቹ እነዚህ ናቸው ስፖርቱ እንዳያድግ ምርጫ ውዝግብ። በትክክል የሚሰራ አመራር ከመጣ እና መስፈርቱን ሁሉንም ባሳተፈ መልኩ ገዢ አድርጎ ካዘጋጀው ከዛ በኋላ ነው መፍትሄ የሚያገኝ። ነገር አስተዳደሮች የሚታይ ለውጥ እንዲያመጡ ነው የሚያስፈልገው እና እኔም አሁን አዲስ የመጣው አስተዳደር በአመራርነት፣ በፕሬዝደንትነትም የተመረጡ በስራ አስፈፃሚ ኮሚቴ ውስጥም ያሉ ሰዎች አብዛኞቹ እዛ ስፖርት አካባቢ የቆዩ ሰዎች ስለሆኑ ከዚህ ከምርጫው በፊትም ራሳቸውን በማስተዋወቅ ደረጃ ሲናገሩ አንዳንዶቹ ያሉትን አሁን የምንላቸውን ችግሮችም ጠንቅቀው የሚያውቁ ስለሆኑ ችግሩ ምንድን ነው ብለው በማጣራት ጊዜም ሳይፈጁ ቀጥታ ወደ መስሪያ ሀሳብ ማፈላለጉ ላይ መግባት ይችላሉ ብዬ ያስባል። በእንግሊዝ ፕሪምየር ሊግ ሊቨርፑል በግብ በተንበሸበሸበት እና ቶተንሃምን ስድስት ለሶስት በሆነ ውጤት በማሸነፍ የወጣበት ጨዋታ ትኩረትን ስቧል። በተለይ ደግሞ የቅርብ ተፎካካሪው ቼልሲ ከኤቨርተን ጋር ያለምንም ግብ መለያየቱን ተከትሎ በደረጃው ሰንጠረሽ በ35 ነጥብ በሁለተኝነት ላይ ሲገኝ፣ ሊቨርፑል በ39 ነጥብ በደረጃው አናት ላይ አሁንም በመሪነት ላይ እንዲቀመጥ አስችሎታል። በለንደን ደርቢ ጨዋታ ደግሞ አርሰናል ክሪስታል ፓላስን አምስት ለአንድ በሆነ ውጤት በማሸነፍ በግንብ ተንበሽ የወጣበት ሲወጣበት ነው። በደረጃው ሰንጠረዥ በሶስተኝነት ላይ እንዲቀመጥ አስችሎታል። የሁለቱም ማንቸስተሮች ውጤታማ መሆን ያልቻሉበት የሳምንቱ የመጨረሻ ጨዋታዎች ደግሞ ማንቸስተር ዩናይትድ በሜዳው በቦርንመዝ ሶስት ለዜሮ በሆነ ውጤት ሲረታ ከቅርብ ጊዜ ወዲህ ውጤት እየራቀው የመጣው የፔፕ ጋርዲዮላው ማንቸስተር ሲቲ ደግሞ በአውስን ቪላ ሁለት ለአንድ በሆነ ውጤት ሽንፈት ደርሶበታል። በተለይም በዘንድሮው የውድድር ዘመን ለስድስተኛ ጊዜ የተመዘገበ ሽንፈታቸውም ሆኗል። ሌላው በሳምንቱ የመጨረሻ ጨዋታ በፕሪሚየር ሊጉ አነጋጋሪ የነበረው ውጤት ደግሞ ኒውካስትል ከሜዳ ውጪ ኤፕስዊች ታውን አራት ለባዶ በሆነ ውጤት የረታበት ጨዋታ ነው። ይህም የኒውካስትሉ አጥቂ ስዊድናዊው ትውልደ ኤርትራዊው አሌክሳንደር ኢዛክ ሃትሪክ ወይም ሶስታ የሰራበት አስደናቂም ብቃቱም ያሳየበት ጨዋታ ነበር። በዘንድሮ የጨዋታ ሲዝን አስደናቂ ብቃት ላይ የሚገኘው ይህ ወጣት አጥቂ የጎሎቹን መጠንም ወደ አስር ከፍ አድርጓል። ይህም በሊጉ ከፍተኛ ጎል አስቆጣሪዎች ከሆኑት ከሊቨርፑሉ መሐመድ ሳላና ከማንቸስተር ሲቲው አርሊንግ ሆላንድ በሶስት ግቦች ልዩነት ብቻ እንዲቀመጥም አስችሎታል። በመጨረሻ በጀርመን ቡንደስሊጋ የ2024-25 የጨዋታ ዘመን የመጀመሪያ አጋማሽ በፈረንጆቹ የገናና የአዲስ ዓመት ምክንያት ለእረፍት ከመጠናቀቁ በፊት 15ኛው የጨዋታ ሳምንት ሰሞኑን በጀርመኗ የማግድቡርግ ከተማ የገና ገበያ ላይ በተፈጸመው የሽብር ጥቃትን ተከትሎ የሀዘን ድባብ ያጠላበት ሆኖ አልፏል። በአደጋውም ሰለባ ለሆኑ ወገኖችም በተደረጉ ጨዋታዎች ሁሉ ለአንድ ደቂቃ cut out የታሰቡበት ሆኖ አልፏል። ባየር ሙኒክ ተጋጣሚውን አምስት ለአንድ በሆነ ውጤት ረቷል። ይህም በደረጃው ሰንጠረዥ በሰላሳ ስድስት ነጥብ በመያዝ የውድድር አጋማሹን በበላይነት እንዲጨርስም አስችሎታል። ከነበረበት ደረጃ እየተንሸራተተ የሚገኘው አይንትራክት ፍራንክፈርት ደግሞ መራራ ሽንፈትን በሜዳው አስተናግዷል በማይንስ ሶስት ለአንድ በሆነ ውጤት በመሸነፍ የአምናው የቡንደስሊጋው ቻምፒዮና ባየር ሊቨርኩዘን አሁን ላይ እያንሰራራ ይገኛል። ፍራይበርግን አምስት ለአንድ በሆነ ውጤት በረታበት ጨዋታ በሰላሳ ሁለት ነጥብ በደረጃው ሰንጠረዥ በሁለተኝነት እንዲቀመጥ አስችሎታል። በሌላ በኩል ደግሞ ያለፉትን ሶስት ተከታታይ ጨዋታዎች ማሸነፍ ያልቻለው የኑሪ ሳሂኑ ቦሩሽያ ዶርትሙንድ የውድድር አጋማሹን የመጨረሻ ጨዋታ ቮልስበርግን ሶስት ለአንድ በሆነ ውጤት በማሸነፍ ማጠናቀቅ ችሏል። አስገራሚ ውጤት የተመዘገበበት ደግሞ በወራጅ ቀጠና በደረጃው ሰንጠረዥ በውራነት የሚገኙት ሆለስቲን ካይል እና ቦኸም ከተደጋጋሚ ሽንፈት በኋላ ድል ቀንቷቸዋል። በተለይም ቦኸም ሃይደን ሃይምን ሁለት ለዜሮ በሆነ ውጤት ባሸነፈበት ጨዋታ በዘንድሮ የቡንደስሊጋ የውድድር ዘመን የመጀመሪያ ድሉም ሆኖ ተመዝግቧል። የተከበራችሁ አድማጮቻችን ለዛሬ ያልናቸው ስፖርታዊ ጥንቅሮች እነዚሁ ነበሩ። አብራችሁን ስለቆያችሁ በማመስገን በዚሁ እንሰናበታለን። ከዝግጅቱ ጋር አብሬያችሁ የቆየሁት ሃይማኖት ጥሩነ ነበርኩኝ። መልካም ጊዜ